እግዚአብሔር አምላካችንን እናመሰግናለን። የስብከቴ መልእክት ርዕስ ስለ ኃጢአት ማወቅ ያለብን ነገር የሚል ነው። አንደኛ ዮሐንስ ምዕራፍ ሶስት ከቁጥር አራት እስከ ሰባት ላይ የተመሰረተ ነው እና ቁጥር አራት እስከ ሰባትን እንደገና ባነብላችሁ መልእክቱ ምን ላይ እንዳነጣጠረ ማየት ትችላላችሁ። ቁጥር አራት አንደኛ ዮሐንስ ምዕራፍ ሶስት ኃጢአትን የሚያደርግ ሁሉ ሕግን ደግሞ ይተላለፋል። ኃጢአትም ሕግን መተላለፍ ነውና፣ እሱም የእኛን ኃጢአቶች ለመውሰድ ተገልጦ እንደነበረ እናንተ ታውቃላችሁ። በሱም ኃጢአት የለም። በሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትንም የሚያደርግ ሁሉ እሱን አላየውም፣ እንዲሁም እሱን አያውቀውም። ልጆች ሆይ ማንም ሰው አያስታችሁ። እሱ ጻድቅ እንደሆነ ጽድቅን የሚያደርግ እሱ ጻድቅ ነው ይላል። እግዚአብሔር አምላካችንን ስለ ቃሉ ያው እናመሰግነዋለን። በዚህ ክፍል ላይ ስለ ኃጢአት ማወቅ ያለብንን ነገር ሐዋርያው ሲናገር ነው የምታዩት። እና ይህንን ክፍል በዚህ መልኩ መመልከት አጠቃላይ የሰዎችን ልጆች ችግርና ቤተ ክርስቲያን ለምን እንዳለች እንድናስተውል ይረዳናል። ይሄ አንደኛ ዮሐንስ በተደጋጋሚ እንደተናገርኩት ተግባራዊ ክርስትናን እንዴት መኖር እንዳለብን የሚያሳይ ክፍል ነው። እኛ ራሳችን ተግባራዊ ክርስትናን ለመኖር ተጠርተናል። ክርስትና ሃይማኖት እንደ ሃይማኖተኝነት ሳይሆን በተግባር የምንኖረው እምነት እንደሆነ ነው ዮሐንስ በደንብ እያስረዳን ያለው በመንፈስ ቅዱስ ሆኖ ስለዚህ በዚህ በአንደኛ ዮሐንስ ላይ ባለፈው ሳምንት ከቁጥር አንድ እስከ ሶስት ምዕራፍ ሶስት ላይ የአማኞች መጨረሻ በሚል ርዕስ እኛ ምንድን ነው ብሎ ዮሐንስ የሚናገረው አሁን የእግዚአብሔር ልጆች ነን ብሎ ግን ገና ምን እንደምንሆን አልታወቀም ብሎ ይናገርና መጨረሻችን ምን እንደሆነ አይታወቅም የሚል ሀሳብ አይደለም የሚናገረው። ምክንያቱም ከዛ ቀጥሎ ምን እንደምንሆን ገልጧል። አሁን አሁን ምን እንደምንሆን የማናውቅበት ምክንያት ጌታ ኢየሱስ ስላልተገለጠ ነው። ጌታ ኢየሱስ ይመጣል፣ ይገለጣል። እሱ ሲገለጥ እኛ የእግዚአብሔር ልጆች እሱን ዓይን በዓይን እናየዋለን። በጣም የሚገርም ሁኔታ ነው። ደግሞ እሱን እንመስላለን። እኛ ክርስቶስ አንሆንም፣ እግዚአብሔር አንሆንም። እግዚአብሔር እንሆናለን፣ ክርስቶስ እንሆናለን የሚሉ የሀሰት አስተማሪዎች በየቸርቹ ተሰግስገው አሉ። ልክ አይደለም። አንሆንም። ሲያምረን ይቀራል እንጂ አንሆንም። ስለዚህ እኛ እሱን የምናይ እሱን የምንመስል ክብሩን በመሰለ ክብር እንከብራለን። በጣም አስደናቂ ዘላለማዊ ሕይወት ውስጥ የሚኖር ሕይወት ይኖረናል እና እዚህ ታዲያ ምን ማድረግ አለብን የሚለውን ጥያቄ ብንጠይቅ ራሳችንን ማንጻት አለብን። እሱ ንጹሕ ነው እንከን የሌለው ነው ጌታ ኢየሱስ። እኛ ደግሞ ራሳችንን ማንጻት አለብን ብሎ ደምድሞ እኛ ኃጢአታችንን ማንጻት ያለብን ለምንድን ነው የሚል ጥያቄ ቢነሳ፣ ማንጻት ያለብን ከምንድን ነው የሚልም ጥያቄ ቢነሳ አሁን ከቁጥር አራት እስከ ሰባት ያሉት ነጥቦች ይህንን ነው የሚያሳዩት ማለት ነው። መጽሐፍ ቅዱስ በጣም ሎጂካል ነው። ይሄ የሆነ የሆነ የማምታታት ነገሮችን የማደበላለቅ ነገር የለበትም። እኛ ከምንድን ነው ራሳችንን የምናነጻው የሚል ጥያቄ ቢጠየቅ መልሱ ኦፍኮርስ ከኃጢአት ነው። እና ግን ኃጢአት ምንድን ነው? ኃጢአት ማድረግ ምንድን ነው? አሁን ዮሐንስ የሚናገረው ኃጢአትን የሚያደርግ ሁሉ ሕግን ደግሞ ይተላለፋል፣ ኃጢአትም ሕግም መተላለፍ ነው ብሎ የኃጢአትን ትርጉም ነው የሚነግረን እና እኛም የምናነጻው ራሳችንን ከዚህ ስጋን ነፍስን መንፈስንም ከሚያሳድፍ ኃጢአት ከሚባል ነገር ነው የሚል ነገር ውስጥ ነው በቀጥታ የሚያስገባን። እና አንዳንድ ሰዎች ኃጢአትን ትርጉም ሊሰጡት ሞክረዋል ከመጽሐፍ ቅዱስ ውጭ። አንዳንድ ሃይማኖቶች ለምሳሌ ኃጢአት ስህተት ነው ያሉ ሃይማኖቶች አሉ። አሁንም አሁን ኃጢአት ማለት ስህተት ማለት ነው ዝም ብሎ ዝም ብሎ ስህተት ነው የሚሉ አሉ። እና የሚገርሙ ናቸው። መጽሐፍ ቅዱስን ስለማያውቁ ኃጢአት ማለት ስህተት አይደለም። ኃጢአት ማለት ከእግዚአብሔር ሀሳብ ከእግዚአብሔር ፈቃድ ከእግዚአብሔር እቅድ ውጪ የሆነ ነገርን ሆነ ብሎ መፈጸምና ማድረግ ማለት ነው። ኃጢአት ኃጢአት ይሄ ብቻ አይደለም። ኃጢአት ተፈጥሯችንም ነው። ተፈጥሯችን ነው። አዳምና ሔዋን በዘፍጥረት ምዕራፍ ሶስት ላይ እግዚአብሔር ያዘዘውን ባለማድረጋቸው ኢሚዲየትሊ ወዲያውኑ ኃጢአተኞች ሆኑ። እኛ ከአዳምና ከሔዋን የተወለድን ሰዎች በሙሉ በተፈጥሯችን ኃጢአተኞች ነን። ኃጢአተኞች ስለሆንን ውስጣችን በሙሉ እና ህይወታችን ኃጢአት የማድረግ ምናለው ዝንብ ዝንባሌ ደግሞም ኃይል አለው። ኃጢአት እኛን ተቆጣጥሮናል፣ ገዝቶናል። እነዚህን ነገሮች መጽሐፍ ቅዱሳችን በደንብ ያስረዳል። ግን እዚህ ጋር እኔ ወደ አንድ አምስት ስድስት ጥቅሶች እዚህኛው መጀመሪያው ስላይድ ላይ አስቀምጫለሁ። እነዚህን አንድ በአንድ ባነብላችሁ ጥሩ ነው። ለምሳሌ ዘዳግም ምዕራፍ 9 ቁጥር 7 ላይ ሙሴ የእግዚአብሔር ሰው ሙሴ እስራኤላውያንን ስለ ኃጢአታቸው በነቀፈበት ጊዜ እንደዚህ ብሎ ነግሯቸዋል። አምላክህን እግዚአብሔርን በምድረ በዳ እንዳስቆጣኸው ከግብፅ አገር ከወጣህበት ቀን ጀምሮ ወደዚህ ስፍራ እስከመጣችሁ ድረስ በእግዚአብሔር ላይ እንዳመፃችሁ አስብ፣ አትርሳ ብሎ እናንተ እኮ በእግዚአብሔር ላይ አመፃችኋል። እግዚአብሔርን ምን አድርጋችሁታል? አስቆጥታችሁታል። በምድረ በዳ በአርባ ቀን ሙሉ እግዚአብሔርን ስታስቆጡት ነበራችሁ ዓመት ሙሉ ይቅርታ፣ አርባ ዓመት ሙሉ በእግዚአብሔር ላይ አመፃችኋል። ስንት ጊዜ እግዚአብሔር እስራኤላውያንን ከግብፅ ከባርነት ምድር መርቶ እያወጣ አውጥቷቸው የኤርትራን ባህር ከፍሎ ካሻገራቸው በኋላ ያንን ሰው አይቶት ማያውቀውን ተአምር ያዩት እነዛ እስራኤላውያን ወደዛ ወዲያውኑ በእግዚአብሔር ላይ ኃጢአት ሲሰሩ አይታችኋል። አርባ ቀን የሚፈጀው ጉዞ ወደ አርባ ዓመት የተራዘመበት ምክንያት እግዚአብሔር ያዘዛቸውን እምቢ በማለታቸው ነው። እግዚአብሔር ያዘዛቸውን እምቢ በማለታቸው አርባ ዓመት ምድረ በዳ ተመላለሱ። በእነዚህ አርባ ዓመት ሁሉ በእግዚአብሔር ላይ በምንም ሳይሰማቸው ሲያምፁ፣ በአመፃቸው ሲቀጡ በጣም ዘፍጥረትን ማንበብ ትችላላችሁ። ዘጻአትን ማንበብ ትችላላችሁ። ዘህልቁን ማንበብ ትችላላችሁ። ዘህልቁ ላይ ምድረበዳ ውስጥ እባቦችን እግዚአብሔር ልኮ ብዙዎች በእባብ በመነደፍ እንደሞቱ ይሄ መቼም በጣም አስደናቂ እውነት ነው። በእግዚአብሔር ላይ ማመፅ የሚባለው ነገር እግዚአብሔርን እንደሌለ ቆጥሮ የእግዚአብሔርን ህግ መጣስ እና ጣዖትን ማምለክ ኃጢአት እንደሆነ ያሳየናል። እዚህ አንደኛ ዮሐንስ አሁን የምንመለከተው ክፍል ምዕራፍ 3 ቁጥር 4 ላይ ኃጢአትን የሚያደርግ ሁሉ ኃጢአትን የሚያደርግ ማንም ሰው ሴት ይሁን ወንድ፣ የተማረ ያልተማረ፣ ሀብታም ድሃ ማለት ትችላለች። ይቺ ሁሉ የምትለው ይህንን ነው የምታጠቃልለው። ኃጢአትን የሚያደርግ ሁሉ ህግን ደግሞ ይተላለፋል። እግዚአብሔር እኛ እንድንኖርበት የሰጠን ህግ አለ። ያንን ህግ መተላለፍ ያንን ህግ በዓመፅ አልፎ መሄድ አለማድረግ የሚባለው ነገር ኃጢአት ነው። አንዳንድ ሰዎች የዚህ ኃጢአት የሚለውን ቃል የግሪኩን እና የሂብሮውን አንስተው ምን ማለት ነው ብለው ለመተርጎም ሞክረዋል። እንደ ህግ መተላለፍ ነው የሚለውን ልክ የሆነ ኢላማን ኢላማን ተኩሳችሁ መምታት የሚገባችሁ ኢላማ ቢኖር ያንን ኢላማ መሳት ኃጢአት ነው ብለው ይናገራሉ። ልክ እንደዚ አይነት ትርጉም አለው ብለው ይናገራሉ። ግን እዚህ ጋር የእግዚአብሔር ቃል የሚነግረን የእግዚአብሔርን ህግ ምን ማድረግ ነው መጣስ እና እግዚአብሔርን እንደሌለ ቆጥሮ ህግም እንደሌለው ቆጥሮ እንደ በዘፈቀደ መመላለስ ማለት ነው፣ እና ዮሐንስ እዚህ ጋር ሲተረጉሞ ኃጢአት የሚባለው ነገር ህግን መተላለፍ ነው ብሎ እግዚአብሔር ያለውን ነገር አለማድረግ ምንድን ነው? ኃጢአት ነው እግዚአብሔር ያለውን ነገር አለማድረግ። ያዕቆብ በዚህ በአዲስ ኪዳን ላይ የጌታ ኢየሱስ ክርስቶስ ግማሽ ወንድም የሆነው ያዕቆብ፣ የዮሴፍ እና የማርያም ልጅ ጌታ ኢየሱስ ክርስቶስ የማርያም ልጅ ብቻ ነው እና የእግዚአብሔር ልጅ እና ያዕቆብ በጻፈው መልእክቱ ላይ ምዕራፍ አራት ቁጥር 17 ላይ ምን ብሎ ተናግሯል? ስለዚህ መልካምን ለመስራት ለሚያውቅ እሱንም ለማያደርገው ለሱ ይህ ኃጢአት ነው ብሎ ኃጢአትን ተርጉሟል። አስቡ እንደዚህ አንድ መልካም ነገር መልካም ነገር ማድረግን አውቆ አንድ ሰው ያንን መልካም ነገር አውቆ የማያደርገው ከሆነ ኃጢአት ነው ብሎ ነው ኃጢአትን በጣም ስፔሲፊክ በሆነ መንገድ ነው የተረጎመው። ልክ ነው ደግሞ መልካምን ለመስራት አውቀው መልካም የማያደርጉ ሰዎች ኃጢአት የሚሰሩ ሰዎች ናቸው። ስለ ኃጢአት ነው እያስረዳኋችሁ ያለሁት። እና ሮሜ ምዕራፍ ሰባት በጣም አስደናቂ የሆነ የኃጢአት ልዩ ትርጉም አለው። እና ይሄንን እኔ ብዙ ጊዜ እጠቀምበታለሁ ለሰዎች የእግዚአብሔርን እውነት ለማስረዳት፣ እናንተም ልትጠቀሙበት ትችላላችሁ። ማንም ሰው ይሄንን በህይወቴ ሆኖ አያውቅም ማለት አይችልም። ማንም ሰው በዓለም ላይ ማንም ሰው እስከ ፕሬዚዳንት ቢሮ ጀምሮ እስከ ሊስትሮ ድረስ ብትሄዱ ማንም ሰው ይህንን በህይወቴ አላውቀውም ሊላችሁ አይችልም። ላምብላችሁ ሮሜ ምዕራፍ 7 ቁጥር 17፣ ስለዚህም ያንን የማደርገው አሁን እኔ አይደለሁም በእኔ ውስጥ የሚኖር ኃጢአት ነው እንጂ ብሎ ጳውሎስ ኃጢአት ምን እንደሚያስደርግ እየተናገረን ያለው ቁጥር ሀያ አሁን ጥቅሶችን እየዘለልኩ ነው የማነበው እንደምታዩት። እኔ አለ የማልወደውን አሁን የማደርገው ከሆነ ያንን የማደርገው እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ ጳውሎስ እያለ ያለው ሉክ በህይወቴ ውስጥ ሁለት አይነት ተቃርኖች አሉ። የምወደው ነገር አለ የምወደው ነገር ይህ ጥሩ ነው ብዬ ላደርገው የምፈልገው ላይምሮ የሚስማማ ትክክል የሆነ ነገር አለ የምወደው ነገር ግን ያንን የምወደውን ነገር ማድረግ አልችልም አለና እዚህ ጋር ደግሞ የማልወደው ነገር አለ። እግዚአብሔርን ደስ የማያሰኝ እና በጣም ጥሩ ውጤት የሌለው የማልወደው ነገር አለ የማልወደውን ነገር አደርገዋለሁ፣ የምወደውን አላደርገውም አለና የምወደውን ማላደርግ የማልወደውን ማደርገ ከሆነ ያንን የማደርገው እኔ አይደለሁም አለና ማን ነው የሚያደርገው? ያንን በእኔ ውስጥ ያደረ ኃጢአት ነው ብሎ ነው። አሁን ቁጥር 17 እንታያላችሁ። ስለዚህ ያንን የማደርገው አሁን እኔ አይደለሁም፣ በእኔ ውስጥ የሚኖረው ኃጢአት ነው። ወረድ ብሎ ቁጥር 27 ላይ 23 ላይ ይቅርታ ነገር ግን በብልቶቼ ውስጥ ሆኖ ከአይምሮ ሕግ ጋር የሚዋጋ ወደ ኃጢአት ሕግ ምርኮኝነት የሚያመጣኝን ሌላ ሕግ በብልቶቼ ውስጥ አያለሁ ብሎ በእኔ ብልቶች ውስጥ በዚህ በህይወቴ በነፍሴ በመንፈሴ በስጋዬ ውስጥ የሆነ ሕግ ተቀምጦ አያለሁ። ልክ ይህንን ሕግ ነው ጳውሎስ የኃጢአት ሕግ በውስጥ ያለ የሚለው። ይህንን ከዚህም በፊት ስናገር ሰምታችሁኝ ሊሆን ይችላል። አሁን አንድ ከባድ ነገር ወደ ሰማይ አንስቼ ብወረውር ተመልሶ ወደ ምን ይመጣል? ወደ ምድር ይመጣል። ይሄ ምንድን ነው? የስበት ህግ ይባላል። ልክ እንደ ስበት ህግ ውስጥ ሰው ውስጥ የተቀመጠ የሆነ ህግ አለ ነው የሚለው የእግዚአብሔር ቃል። ያ ህግ ምንድን ነው? የኃጢአት ህግ ነው። አሁን እኛ ራሳችን ከኃጢአት ነፃ ሆነናል ስንል እፍን አድርጎ ዘጭ የሚያደርገን አይነት ህግ ነው። ልክ እንደ ስበት ህግ በውስጣችን የሚሰራ የኃጢአት ህግ አለ። ወደ ኃጢአት ምርኮኝነት የሚወስደኝ ሌላ ህግ አለ። መንፈሳዊ ህግ አለ፣ ግን ደግሞ የኃጢአት ህግ የተባለ ህግ በውስጣችን ይሰራል። ይሄ በውስጥ የሚሰራው ህግ ነው ብሎ ሐዋርያው ቅዱስ ጳውሎስ ኃጢአት እንደ ህግ በውስጣችን ተቀምጦ መልካም ነገር ማድረግ እየፈለግን እንዳናደርግ፣ መጥፎ ነገር ማድረግ አንፈልግም፣ ግን እንድናደርገው የሚያደርግ ኃይል ነው ብሎ ነው የሚያስቀምጠው። ይሄ ኃይል ሰዎች ማንም ሰው በእኔ ውስጥ የለም ማለት አይችልም። ማንም ሰው ገዳም ሂዱ፣ ይሄ ህግ በገዳም በገቡ ሰዎች ውስጥ ይሰራል ምናልባት መቃብር ቦታ ውስጥ ልትቀመጡ ትችላላችሁ። ከኃጢአት ነፃ ሆኜ ምናልባት ኖር ይሆናል ብላችሁ አንዳንዶች እንደሚያደርጉት፣ ይሄ ህግ የትም ቦታ ተከትሏችሁ ይሄዳል። ውስጣችሁ ነው ያለው፣ ከእናንተ አይለይ። ስለዚህ አሜሪካ ሰው ቢመጣ ከኃጢአት ህግ ነፃ አይሆንም። ኢትዮጵያ ቢሄድ ከኃጢአት ህግ ነፃ አይሆንም። ደቡብ አፍሪካ ቢሄድ፣ ዩሮፕ ቢሄድ ከኃጢአት ህግ ነፃ አይሆንም። የኃጢአት ህግ ውስጣችን ነው ያለው ይሄ ኃጢአት ማድረግ የሚባለውን ነገር ርዕሱን ተመልከቱ። የሚተረጉምልን ውስጣችን ተፈጥሯችን ውስጥ ያለ ችግር ነው። ዛሬ ቤተ ክርስቲያን ይህንን ነገር ብዙ አትናገረው። ብዙ ጊዜ እንዲነገር የሚፈልገው ይሳካልሃል፣ ይደረግልሃል፣ በቃ ይሄ ነው። ግን ሰው ችግሩ የኃጢአተኝነት ችግር ነው። ጌታ ኢየሱስ ከሰማይ የመጣበት ምክንያቱ የሰው ችግር ኃጢአት ስለሆነ የሰው ችግር ችግሩ መሰረታዊ ችግሩ ሰው ኃጢአተኝነት ነው። ይሄ ህግ በውስጡ ስላለ ከዚህ ህግ ራሱን ማዳን ስለማይችል ጌታ ኢየሱስ ለማዳን ነው እኛን ወደዚህ ምድር የመጣው። ስለዚህ እንደምታወት በእነዚህ ጥቅሶች ውስጥ የኃጢአትን ምንነት በሚገባ ማየት እንችላለን። ኃጢአት ህግን መተላለፍ ነው። መልካም ነገር አውቆ አለማድረግ ማለት ነው። በሰዎች ውስጥ ያለና ያደረ ነገር ነው። ኃጢአት ኃጢአት የማንወደውን የሚያስደርግ የምንወደውን የማያስደርግ ኃይል ነው፣ ውስጣችን ተቀምጦ ያለ ኃይል። ይህንን ማወቅ በጣም አስፈላጊ ነው። እግዚአብሔር ከኃጢአት ኃይል እንዲገላግለን እንድንጸልይ የሚያሰኘ የሚያስችለን ይህንን ማወቅ ነው። ሁለተኛው ነጥቤ የኃጢአት አይነቶች የሚል ነገርን ላሳስባችሁ እወዳለሁ። የኃጢአት አይነቶች ስንት ናቸው? ምንድን ናቸው? ምን ስንት አይነት ኃጢአቶች አሉ? አሁን ይህን ጥያቄ እኔ እንደ ጥያቄ አቅርቤ ለእናንተ አይምሮ አንዳንድ ነገሮችን ብታውቁ ጥሩ ነው ብዬ ነው። መጽሐፍ ቅዱስ ብዙ አይነት የኃጢአት ዝርዝሮችን በየቦታ ያቀርባል። አንድ ቦታ የተዘረዘሩ የሉም ግን በየቦታው የኃጢአት ዝርዝሮችን ማየት ትችላላችሁ። ሆኖም ምን ያህል ኃጢአቶች እንዳሉ ከተጠቀሱት ቦታዎች መገንዘብ ይቻላል። እንደ ቤት ስራ ብትወስዱት ከዘፍጥረት ጀምሮ እስከ ራእይ ምን ምን አይነት ኃጢአቶች እንዳሉ እንደ ጥናት ዘርዝራችሁ ማወቅ ትችላላችሁ። ብትፈልጉ አንዳንዶቹን እናውቃቸዋለን። አንዳንድ ቤተ ክርስቲያኖች በተለይ ሮማን ካቶሊኮች፣ በፕሮቴስታንቶችም ይሄንን ሀሳብ ይጋሩታል በሰው ሕይወት ውስጥ ሰባት ገዳይ ኃጢአቶች የሚሏቸው ሰባት ገዳይ ኃጢአቶች ብለው የሚዘረዝሯቸው አሉ። እነዚህ ሰባት ገዳይ ኃጢአቶች ቦታ ላለመፍጀት እዚህ የሚቀጥለው እንትን ላይ ዘጠቅሻቸዋለሁ። የመጀመሪያው ገዳይ ኃጢአት የሚሉት ቅናትን ቅናት አንደኛው ነው። ሁለተኛው ስግብግብነት፣ በእንግሊዝኛ ግለተን ግለተን ተብሎ ነው የሚታወቀው ማለት አልጠግባይነት ማለት ነው። አልጠግባይ አልጠግባይ አሁን ምግብ ሰዎች አልጠግባይነት በምግብ በብዙ ነገር አልጠግባይነት የሰዎችን ሕይወት በጣም እየጎዳ ይገኛል። ቅናት፣ አልጠግባይነት ብትሉት ትችላላችሁ። ሶስተኛው ስስት። ስስት ገዳይ ኃጢአት ነው ብለው የሚቆጥሩት ነው። አራተኛው ምኞት፣ የገንዘብ ምኞት፣ የኃጢአት ምኞት የተለያዩ ነገሮች ምኞቶች፣ የእግዚአብሔር ቃል ዘፍጥረት፣ ዘጸአት ምራፍ ሃያ ላይ አስርቱ ቃላቶችን ሲዘረዝር አንደኛው ኃጢአት ምኞት ነው። አምስተኛው ትዕቢት፣ ትዕቢት የኃጢአት ሁሉ መሰረትና አስኳል ተብሎ የሚጠቀሰው ነገር ነው። ትዕቢት ሰዎችን ሁሉ የሚጥል ሰይጣንን የጣለ ኃጢአት ነው። ስድስተኛው ስንፍና፣ ስንፍና በጣም ብዙ ሰዎች የስንፍና ኃጢአት አለባቸው። ስንፍና ገዳይ ኃጢአት ነው። ሰባተኛውና የመጨረሻው የሚሉት ቁጣ። እነዚህ ሰባቱ ኃጢአቶች ገዳይ ኃጢአቶች ናቸው። በጣም ዴድሊ የሚሏቸው ኃጢአቶች ዘርዝረዋቸው፣ ቴዎሎጂያኖቻቸው ያስቀመጧቸው ኃጢአቶች ናቸው። ምናልባት እዚህ ቦታ ዘሌዋውያን 19ን ደጋግሜ አንስቸዋለሁ ብዬ አስባለሁ። ዘሌዋውያን 19 ቅዱስናን በተመለከተ የተጻፈ ምዕራፍ ነው። ዘሌዋውያን 19 ሲጀምር ለሙሴ እግዚአብሔር ለእስራኤላውያን እንዲህ ብለህ ንገራቸው እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተ ምኖች ሁኑ ብሎ ተናግሯል። ቅዱሳን ሁኑ ብሎ ቅዱሳንነትን ቅዱስነትን የሚያፈርሱ ሃያ ሰባት አይነት በእግዚአብሔር ፊት የሚደረጉ የኃጢአት ዝርዝሮች ይገኛሉ። አሁን ዘሌዋውያን 19 ቅድስና ላይ ያተኮረ ነው። ግን ከቅድስና ውጪ የሚደረጉ 27 አይነት በእግዚአብሔር ፊት የሚደረጉ ኃጢአቶች ዝርዝር ተጠቅሰው ታገኛላችሁ። እንግዲህ አንደኛ ዮሐንስ ምዕራፍ ሶስት ቁጥር 4 ላይ ኃጢአት ህግን መተላለፍ ነው ብሎ ነው የሚናገረው። እኔ እዚህ ጋር ከዚህ የተነሳ አንድ ነገር ለማስቀመጥ ሞክሪያለሁ እስራኤላውያን በእስራኤላውያን አባባልና አቆጣጠር ከዘፀአት ሃያ አንድ ጀምሮ እስከ ዘዳግም መጨረሻ ድረስ ያሉትን መጽሐፍት ሲያስሱ እስራኤላውያን 613 ያህል የሚሆኑ ህጎች አሉ ብለው ይናገራሉ። ማለት መሰረታዊ ህጎች፣ ፐርፔቹዋል ወይም ሞራል ህጎች የምንላቸው ዘላለማዊ ወይም የስነ ምግባር ህጎች የሚባሉ 20 ህጎ አስር ህጎች አሉ፣ አስርቱ ቃላት ግን። ከዛ ውጪ እያንዳንዱ ህግ እየተባዛ በተለያየ መንገድ 613 ያህል ህጎች አሉ። ስለዚህ ኃጢአት ህግን መተላለፍ ነው ከተባለ ስንት ህጎች መተላለፍ ነው ማለት ነው? 613 ህጎችን መተላለፍ ነው ማለት ነው። እና 613 ህጎችን መተላለፍ የሚባለው ነገር በህይወታችን ዘመን ሁሉ ሁል ጊዜ ህግ ተላላፊ እንዲሆን እንደሆንንም የሚያሳይ ነገር ነው። ስለዚህ ይሄንን ሳስብ እኔ አሁንም የተወሰኑ ኃጢአቶች ግን ጥልቅ መነሻ ያላቸውን ነገሮች ስታነሱ ዝርዝሩ ከ613 እየበዛ ይሄዳል። ለምሳሌ ማቴዎስ 6 ላይ ጌታችን ኢየሱስ ክርስቶስ ስለ ማቴዎስ 5 ላይ ነው። ስለ ኃጢአት ሲናገር ለቀደሙት አታመንዝር ሲባል ሰምታችኋል አለና፣ ወደ ሴት ያየ የተመኛት ምን አድርጓል አለ? በልቡ አመንዝሯል። ስለዚህ ምኞት አይቶ መመኘት በልብ ያንን ተግባራዊ ኃጢአት እንደመፈጸም ማለት ነው። ለቀደሙት አለ ጌታ ኢየሱስ አትግደል እንደተባለ ሰምታችኋል። ነገር ግን ባልንጀራውን የሚጠላ እሱ ምንድን ነው አለ ነፍሰ ገዳይ ነው ብሎ ተናገረ። ስለዚህ የኃጢአቶቹን ጥልቅ ምክንያት እንደገና እያየን እያየን እየፈለቀቅን ብንሄድ በጣም ብዙ አይነት ኃጢአቶች እንዳሉ ማሰብና መናገር ይቻላል። መዝሙር 51ን የግድ አንብቤ ነው ወደሚቀጥለው ክፍል የሚሄደው መዝሙር 51ን ምናልባት አንዳንዶቻችሁ የመዝሙር አምሳ አንድን ታሪክ ታውቃላችሁ ብዬ አስባለሁ። ዳዊት የፈጸመውን ኃጢአት በተመለከተ ዳዊት ንስሐ እየገባ ያለበት ኃጢአት ነው። መዝሙር 51 ርዕሱን ስታዩ ለመዘምራን አለቃ የዳዊት መዝሙር ወደ ቤርሳቤ ከገባ በኋላ ነቢዩ ናታን ወደ እሱ በመጣበት ጊዜ እና ኃጢአቱ በተገለጠበት ጊዜ ዳዊት የጸለየው ጸሎት ነው። ተመልከቱ። የተወሰኑ ቁጥሮችን ከቁጥር አንድ ጀምሮ ላንብብላችሁ። ምን አለ? አቤቱ አምላኬ ሆይ እንደ ፍቅር ደግነት መጠን ማረኝ፣ እንደ ምሕረትን ብዛት መተላለፌን ደምስስልኝ። ከበደሌም ፈጽመህ ጠበኝ፣ ከኃጢአተም አንጻኝ። እኔ መተላለፎቼን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። ቁጥር አራት በአንተ ላይ በአንተ ላይ ብቻ ኃጢአትን ይህንንም ክፋት በፊትህ አደረግሁ። በተናገረህ ጊዜ ጻድቅ እንድትሆን፣ በምትፈርድበትም ጊዜ ንጹሕ እንድትሆን ብሎ ተናገረ። ታያላችሁ ኃጢአት ስንሰራ በማን ላይ ነው የምንሰራው? ኃጢአታችን የት ነው ያለው? ዳዊት ያለውን ተመልከቱ። መተላለፎችንና ኃጢአቶችን አውቃቸዋለሁ ሁልጊዜ በፊቴ ናቸው ያሉት እና በፊቴ ነው ያለው። ልረሳው አልችልም። ላስወግደው አልችልም ከእኔ ላይ ዞር በልለው አልችልም። ሁልጊዜ ፊቴ ነው ያለው ኃጢአት። እኛ ኃጢአት የማስወገድ ኃይል የለንም። ቁጥር አራት ላይ ሲመጣ ባንተ ላይ ባንተ ላይ ብቻ ኃጢአትን ይህንንም ክፋት በፊት አደረግሁ። ኃጢአት መስራት ማለት በእግዚአብሔር ላይ ክፋትንም ኃጢአትንም ህጉን በመተላለፍ እሱን መበደል እንደሆነ መጽሐፍ ቅዱስ ይናገራል። ያዕቆብ ሁለት ላይ ቅድም ያዕቆብን አንስቻለሁ። ምን ብሏል ያዕቆብ እንደዚህ ብሎ ተናግሯል። ህጉን በሙሉ የሚጠብቅ ሁሉ ነገር ግን በአንድ ነጥብ የሚሰናከል ማንም ቢኖር እሱ በሁሉም ላይ በደለኛ ይሆናል ብሎ ተናግሯል። አስርቱን ቃላት በተመለከተ ልናስብ እንችላለን። ይህንን ወይም ደግሞ 613ቱን ህጎች ልናስብ እንችላለን። 612ቱን አድርጎ አንዷን መሳት ምን ማድረግ ነው? ነው የሚለው ያዕቆብ በደለኛ ያደርጋል ነው የሚለው ህጉን በሙሉ ማፍረስ ነው ነው የሚለው። እኔ እንዲያውም ይህን በተመለከተ እዚ ጋ እዚ ስላይዱ ላይ አለ መጨረሻው ላይ ሀጢያት ሁሉ በእግዚአብሔር ፊት እኩል ሀጢያት፣ አይበላለጥም በእግዚአብሔር ፊት አሁ ነፍስ መግደልና መዋሸት እኩል አይደሉም። ግን ሁሉም በእግዚአብሔር ዘንድ ምንድ ነው ኃጢአት ነው እና ኃጢአት በሙሉ እግዚአብሔርን ያሳዝናል። ኃጢአት በሙሉ በእግዚአብሔር ላይ የሚሰራ በደልና ክፋት ነው። እግዚአብሔርን የሚያሳዝን ነገር ነው። ኃጢአት በጣም አጸያፊ፣ አስፈሪ ውጤት ያለው ነገር ነው። ውጤቱ ጋር እመጣለሁ። የሚቀጥለው ገጽ ላይ ግን ኃጢአትን በትምህርት አናገኘው። ኃጢአትን በትምህርት ቤት አገኘሁ የሚል ማንም የለም። ኃጢአትን ሰዎች ናቸው አስተማሩኝ ማለት፣ ማንም ሰው አይችልም። ኃጢአት ጌታ ኢየሱስ ክርስቶስ ምንድን ያለው ከውስጣችን፣ ምን የሚያደርግ ነው የሚመነጭ ነው። ምናልባት ይሄንም በደንብ እንዲገባን ማቴዎስ ምዕራፍ 15ን ቁጥር 17 እስከ 15 ያለውን ማንበብ ጥሩ ነው። እነዚህ እነዚህ ነገሮች በጣም ጠቃሚ ናቸው። ጌታችን ኢየሱስ ክርስቶስ ስለሚበላ ነገር በእጅ ታጥቦ ስለመብላትና ስላለመብላት ጥያቄ ተጠይቆ የተናገረው ነገር ማቴዎስ 15 ቁጥር 17 ላይ እንደዚህ አለ። ወደ አፍ የሚገባ ሁሉ ወደ ሆድ እንደሚሄድና ወደ ውጭ እንደሚጣል እናንተ ገና አላስተዋላችሁም? ምን ከአፍ የሚወጡት እነዚያ ነገሮች ግን ከልብ ውስጥ ይወጣሉ፣ እነሱም ሰውን ያረክሳሉ። ከልብ ውስጥ ቁጥር 19 ክፉ ሀሳቦች፣ መግደሎች፣ ዝሙቶች፣ ሴሰኝነቶች፣ ስርቆቶች የሐሰት ምስክርነቶች፣ ስድቦች ይወጣሉና ሰውን የሚያረክሱት እነዚህ ናቸውና፣ ባልታጠበ እጅ መብላት ግን ሰውን አያረክሰውም ብሎ ጌታ ኢየሱስ ተናገረ። ኃጢአት ከትምህርት ቤት አይደለም የሚገኘው። ኃጢአት ከሰዎች የምንኮርጀው ነገር አይደለም። ከሰዎች የምንወስዳቸው ልዩ ልዩ መጥፎ ልማዶች እና ባህሎች አሉ። ኃጢአት የሚመነጨው ከየት ነው? ከውስጥ ነው። ከልብ ነው። ኃጢአትን የሚመነጨው አንዳንድ ሰዎች ይሄ ስላልገባቸው በሰዎች ላይ ስለሚሰሩት ኃጢአት ለማመካኘት ሲሞክሩ ታይተዋል። ኃጢአት ከውስጥ ነው የሚመነጨው ከውስጥ ውስጣችን ያለ ነገር ነው ውስጣችን እና ይህንን ማወቅ በጣም አስፈላጊ ነው። የኃጢአት አይነቶች ሁሉ ያሉት ውስጣችን ነው እና ስለ ኃጢአት የመናገሪያ ቴክስት ስላገኘሁ ነው አሁን እነዚህን የምናገረው እና የኃጢአት ውጤቶች ምንድን ናቸው? መጽሐፍ ቅዱስ የኃጢአት ውጤቶችን በተመለከተ በጣም ግልጽ ነው። በጣም ግልጽ ነው። በብሉይ ኪዳንም በአዲስ ኪዳንም ውስጥ ከዘፍጥረት ምዕራፍ ሶስት ጀምሮ የኃጢአት ውጤቶችን በተመለከተ መጽሐፍ ቅዱስ የደበቀው ነገር የለም። ኃጢአት ከእግዚአብሔር ጋር የሚኖረንን ማንኛውንም ግንኙነት የአባትና የልጅ ግንኙነት ያቋርጣል። ት ኃጢአት ከእግዚአብሔር ፊት ያስወግደናል። ኃጢአት ከእግዚአብሔር ይለየናል፣ ያቆራርጠናል። ኃጢአት ከእግዚአብሔር ለይቶና አቆራርጦ የሰይጣን ወዳጆች እና የእግዚአብሔር ጠላቶች ያደርገናል። ኃጢአት ኃጢአት በጣም አሰቃቂ ውጤቶች አሉት። እባካችሁ ስሙ፣ ኃጢአት አሰቃቂ ውጤቶች አሉት። ከዚህም በላይ በዚህ ምድር በጣም ግልጽ እና የሚታይ ውጤት ያስከትላል። አሁን ዝም ብሎ ከእግዚአብሔር ጋር መለያየት ብቻ አይደለም። ሶስት ነገሮች እዚህ ጋር ጽፌያለሁ። አካላዊ፣ አይምራዊ እና ስሜታዊ ስቃዮችን ያስከትላል ኃጢያት አካላዊ ስቃይ፣ አይምራዊ ስቃይ፣ ስሜታዊ ስቃዮችን ያስከትላል። አንዳንዶቹን እናውቃቸዋለን። ለምሳሌ አካላዊ ስቃይን በተመለከተ በዓለም ላይ ታውቃላችሁ አይደል? ኤች አይ ቪ ኤድስ አካላዊ ስቃይ ነው። ሰዎች አመንዝሮች የሆኑ ሰዎች አንዳንድ አመንዝሮች ያልሆኑ ሰዎች ምናልባት በተለያየ መንገድ አግኝተውት ሊሆን ይችላል። ግን አመንዝሮች የሆኑ ሰዎች አካላዊ ስቃይ ውስጥ የገቡት ከዚህ ኃጢአት የተነሳ ነው። አካላዊ ስቃይ ውስጥ በኃጢአት ምክንያት ብዙ ሰዎች የተለያዩ አካላዊ ስቃይ ውስጥ ገብተዋል። ሌቦች ሰርቀው ሲገኙ፣ ሲመቱ፣ እጃቸው ሲቆረጥ፣ አይናቸው ሲጠፋ አካላዊ ስቃይ ነው ኃጢአት አካላዊ ውጤቶችን የሚታይ አካላዊ ውጤቶችን አስከትሏል። አንዳንድ ሰዎች ሰርቀው በፍርድ ቤት እጃቸው እንዲቆረጥ ተፈርዶ እጃቸው ቆራጣ እግራቸው ቆራጣ ሆነው የታዩ ሰዎች አሉ። ኃጢአት አይምራዊ ስቃዮችን አስከትሏል። በአይምሮ ውስጥ ያለ ፍርሃት፣ ጥርጥር፣ እንቅልፍ ማጣት፣ ሁል ጊዜ ኃጢአትን ማሰላሰል ሌሊትም ቀንም የኃጢአት ባሪያዎች አድርጓቸዋል ሰዎችን። ኃጢአት ኃጢአት አካላዊ አይምሮአዊ እና ስሜታዊ የስሜት መረበሽ የስሜት አለመረጋጋት። አንዳንዶቹን የስሜት አለመረጋጋትና የስሜት መረበሾች በሕክምናውና በሳይኮሎጂው አለም ልዩ ልዩ ስም ሰጥተውት ይገኛሉ፣ ግን የኃጢአት ውጤት ነው። የኃጢአት ውጤት አንድ ሰው በኃጢአት ውስጥ እየኖረ እነዚህ ነገሮች ግልጽ እየሆኑለት ይሄዳሉ። እዚህ አሜሪካ ውስጥ ከዚህ በፊት ነግራችሁ እንደሆነ አላቅም ብላክ ፓንተርስ የሚባል እንቅስቃሴ ነበር፣ ወ 1950ዎቹ ምናምን አካባቢ እና በዛ ውስጥ የነበሩ የፓንተርስ እንቅስቃሴ ውስጥ አንድ ባንክ ለማዘረፍ የባንክ ዘረፋ መሪ የሆነች ጥቁር ሴት ባንኩ ሊዘርፉ የተሰበሰቡት ያሰለፈቻቸው ሰዎች ከሸፈ ዓላማቸው እና ጠፋች። ጠፍታ ሌላ ስቴት ውስጥ ሄዳ ስሟን ቀይራ መኖር ጀመረች። ከሰላሳ 30 ዓመት በኋላ የአይምሮ በሽተኛ ሆነች። የአይምሮ በሽተኛ ሆና አይምሯ ታወቀ። እንደ ስኪዞፈርኒያ አይነት ነገር ውስጥ ገባች። እንደ እብድ አይነት ሆነች። ከዛ ሕክምና እየተከታተለች እያለ ወደ አይምሯ እየመጣ ያለው ነገር ምንድን ነው? ያ የሰራችው ወንጀል ነው ያ የሰራችው ወንጀል ህሊናዋ ውስጥ ተቀምጦ ከዛ ራሷን ለፖሊስ ሰጠች። ከ30 ዓመት በኋላ ምን አለች? ህሊናዬ ምን ሊያደርገኝ አልቻለም፣ ሊያስቀምጠኝ አልቻለም ህሊናዬ። ያኔ የሰራት አሜሪካ ጉድ ነው ያለው የአሜሪካ ህዝብ በሙሉ። እና ኃጢአት ደብቀን እንኳን ብንኖር በደለኝነቱ፣ ሀፍረቱ፣ ራስን የመጥላት ዝንባሌና ሀሳቡ እንደ መቅሰፍት በሰው ላይ መጥቶ ሰዎችን ሲያስጨንቅ፣ ሲያውክ፣ ራሳቸውን እንዲያገሉ ሲያደርግ፣ ሲያስለቅስ፣ ህብረት ሲያሳጣ፣ ብቸኝነት ውስጥ ሲያስገባ ታይቷል። አሁንም ሰዎች እንደዚህ አይነት ልምምድ ውስጥ ነው ያሉት። አንዳንድ ኃጢአቶች የጤና መታወክ፣ የሰላም መጥፋት፣ የአይምሮ የማያቋርጥ ወቀሳ ውስጥ ያስገባሉ፣ ጭንቀት ውስጥ ይከታሉ። መፍትሄው ከእግዚአብሔር ጋር መታረቅ ብቻ ነው። ትክክለኛውን ነገር ተናዞ በእግዚአብሔር ፊት ይሄ ነው ኃጢአቴ ብሎ መገላገል፣ ካልተቻለ ከኃጢአት ውጤት መገላገል በዚህ ምድር ላይ በፍጹም አይቻልም። ይሄ በዚህ ምድር ላይ ቢሆን እንዳውም ጥሩ ነው። በዚህ ምድር ላይ ስንሞት የምንገላገለው ቢሆን። በጌታ በኢየሱስ ክርስቶስ ያልዳኑ ሰዎች ሲኦልም ውስጥ እንኳን ገብተው የሚያጋጥማቸው ነገር ይሄ ነው። አሁን ማቴዎስ ወንጌል ምዕራፍ 24ን ጠዋት ሳነብ ነበር። እኔ የማቴዎስ ወንጌል የመጨረሻው ክፍል ምን ይላል? በኃጢአታቸው ቀጥለው ያሉ ሰዎች የሚያጋጥማቸውን ነገር የመጨረሻው የሲኦልን ሕይወት ሲናገር በዚያ ይልና ለቅሶና ጥርስ ማፋጨት ይሆናል። ሲኦል ውስጥ ሰዎች ያለቅሳሉ፣ ጥርሳቸውን ይፈጫሉ። አልችልም ሁ እንደዛ እንደነሱ ማድረግ ጥርስ ማፋጨትና ማልቀስ ነው የሚሆነው በሲኦል ውስጥ ታላችሁ። እኔ በጣም አዝናለሁ። አንዳንድ ሰዎች ለክርስትና እምነት ያላቸው አመለካከት ቀላል ሲሆን፣ ክርስትና እጅግ የከበረ ነገር ነው። ከዛ አይነት ጥርስ ማፋጨትና ከዛ ለቅሶ ውስጥ ወጥተን እነሱ ጥርሳቸውን ሲያፋጩና ሲያለቅሱ፣ ማንም ይሁን ማን፣ እኛ ግን መንግስተ ሰማይ በደስታና እግዚአብሔርን በማየት የምንኖር ሰዎች ተደርገን ይህ ትልቅ ንጽጽር ነው። ትልቅ ለእኛ የተሰጠንን እድል የተሰጠው ሰው በምድር ላይ ብዙ ሰው የለም። ስለዚህ ክርስትናችንን አናቃለሁ። በምንም ነገር አንለውጠው። ከሁሉም በላይ መንፈሳዊ ውጤቱ አሰቃቂ ነው። ከእግዚአብሔር መለየቱ፣ ሲኦል ውስጥ ማስገባቱ የዘላለም ውጤት አለው ማለት ነው። ኃጢአት ኃጢአት በጣም ኃይለኛ ነገር ነው። እኔ ብዙ ጊዜ ይህንን ተናግሬበት አውቃለሁ። ኃጢአት በጣም በጣም በጣም በጣም ከምንም ነገር በላይ ረቂቅና ቅጽበታዊ ነው። ታያላችሁ ይሄ ብዙ ሰው አልገባውም። አሁን ስለ አንድ ነገር በአይምሯችሁ ኃጢአት ስለሆነ ነገር ብታስቡ በቅጽበት በቅጽበት ያለምንም ያለምንም የሆነ የሰዓት የደቂቃ የሰከንድ ጋፕ አይምሯችሁ መቆጣጠር የሚችል ኃይል ነው። ኃጢአት በጣም አደገኛ ነገር ነው። ኃጢአት በጣም ፈጣን ነው። በጣም ቅጽበታዊ ነው። ሰላምን፣ እረፍትን፣ እንቅልፍን የሚያሳጣ ነገር ነው። ይህም ብቻ አይደለም፣ ራስን በራስ እንድናጣ የሚያደርግ ነው። ራስን በራስ እዚህ እኔ ትራክት ጽፍበታለሁ ብዬ ሁል ጊዜ የሆነ ድራፍት ጽፌ ያስቀመጥኩት ጥቅስ አለ እና በጣም የሚገርም ነው። አንደኛ ጢሞቴዎስ ምዕራፍ ስድስት ቁጥር 10 ይህ ሐዋርያው ቅዱስ ጳውሎስ ስለ ሀብታሞች ነው የሚናገረው። እና ጢሞቴዎስ ላይ ምን ብሎ ተናግሯል? አንዳንድ ሰዎች ከገንዘብ መውደድ የተነሳ ምንድነው ያለው? የገንዘብ ፍቅር የክፋት ሁሉ ስር ነውና፣ አንዳንዶች ይህንን ሲመኙ ከእምነቱ ተሳስተዋል፣ ራሳቸውንም በብዙ ስቃይ ወግተዋል ይላል። እኔ ልጽፍ ያሰብኩት ትራክት ምንድን ነው? ራሳቸውን በብዙ ስቃይ የወጉ ሰዎች የሚል ነው። ልጽፍ የምፈልገው እና ድራፍቱ አለኝ። ግን ጳውሎስ የተናገረው ነገር ተመልከተው። የገንዘብ ፍቅር የኃጢአት ሁሉ ስር ነው። አንዳንዶች ከዚህ የተነሳ ራሳቸው ምን አድርገዋል? በብዙ ስቃይ ራሳቸው ምን አድርገዋል? ወግተዋል። ልክ በጩቤ አሁን ሰው ራሱን መውጋት ይችላል። ልክ እንደዚህ ራሳቸውን በብዙ ስቃይ በስቃይ ሰዎች ወግተዋል። ኃጢአት ራሳችንን በራሳችን እንድናጠፋ የሚያደርግ ኃይል አስቡ። ራሳቸውን ሲወጉ ሰዎች ደም እየተንቦለቦለ ከላያቸው ላይ፣ ልክ እንደዚህ አይነት ስቃይ ውስጥ ነው ሰዎችን የሚያስገባው ኃጢአት። ከኃጢአት አንዱ የገንዘብ ፍቅር ነው። ተገቢ ያልሆነ የገንዘብ ፍቅር፣ ስግብግብነት እና ራስ ወዳድነት፣ እነዚህ ሁሉ ያሉበት ነው። አሁን የሚቀጥለው ነገር ላይ ልምጣ። ከኃጢአት የመዳኛው መንገድ አሁን አንደኛ ዮሐንስ ምዕራፍ ሶስት ከቁጥር አራት ጀምሮ ነው የምናገረው። አሁን ቁጥር አራት ላይ ያለውን ነገር ነው ያብራራሁት። ቁጥር አምስት ላይ ግን ስትመጡ፣ ኃጢአትም ሕግን መተላለፍ ነው ብሎ እሱም ጌታ ኢየሱስ ክርስቶስ የኛን ኃጢአቶች ለመውሰድ ተገልጦ እንደነበረ እናንተ ታውቃላችሁ በሱም ኃጢአት የለም ብሎ ይናገራል። ጌታ ኢየሱስ ክርስቶስ እሱ ለምንድን ነው ተገልጦ የነበረው? ተገልጦ የነበረው የእኛን ሀጢአቶች ምን ለማድረግ ነው ለመውሰድ ነው ያሰቃየንን ሀጢአት ሲኦን እየወሰደን ያለውን ሀጢአት አካላዊ ስሜታዊ አይምራዊ ጭንቀት ውስጥ ያስገባንን ሀጢአት ከእኛ ላይ ለመውሰድ ነው ጌታ ኢየሱስ የተገለጠው አስደናቂ ነገር ነው ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ የተገለጠው ኃጢአታችንን ከእኛ ላይ ለመውሰድ ነው። እንደገና ስሙኝ። ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ በስጋ የተገለጠው የእግዚአብሔር ቃል የሚለው የእኛን ኃጢአቶች ለመውሰድ ነው። የእኛን ኃጢአት ከእኛ ላይ ለመውሰድ ነው። የኃጢአትን ውጤት ከእኛ ላይ ለመውሰድ ነው። የዘላለም ህይወት እንድናገኝ ብቁዎች እንድንሆን ከእኛ ላይ ኃጢአትን ለማንሳት ነው። ለምንድን ነው እንደዚህ እንዲሆን የተፈለገው? ምክንያቱም ከእኛ ማንም ሰው ከሰው ልጆች ከአዳምና ከህይዋን ጀምሮ እስከ ጌታ ኢየሱስ ክርስቶስ ዳግም መምጣት ድረስ በሰው ልጆች መካከል ከሰው ልጆች መካከል ኃጢአትን ማንም ሰው ከራሱ ላይ ከሌላ ሰው ላይ ማንሳት አይችልም እኔ ፓስተር ነው ለእናንተ ሰብካለሁ፣ ኃጢአታችሁን ከእናንተ ላይ ማንሳት አልችልም። ጳጳስ፣ ፓትርያርክ፣ ቄስ ከሰው ላይ ኃጢአትን ማንሳት አይችልም። ማንም ማንም ከእኛ ላይ ኃጢአትን መውሰድ የምንችል ቢሆን ኖሮ ጌታ ኢየሱስ መሰቀል አያስፈልገውም ነበር። ስለዚህ እሱ የተገለጠው ይህንን አስጨናቂ ቅጽበታዊ ኃይለኛ መጥፎ ሲኦል የሚወስድ ኃይልን ከኛ ላይ ማንሳት የሚችል ሌላ ማንም ስለሌለ ነው። የእኛን ኃጢአት ለመውሰድ በእኛ በኩል በመስቀል ላይ እኛን ተክቶ ሞተ፣ ከሞት ተነሳ፣ ወደ ሰማይ ማረገ። ኃጢአታችን በሱ በኩል ካልተወሰደ፣ በሱ በኩል ኃጢአታችን ይቅር ካልተባለልን፣ እኛ የምንኖረው ከነ ኃጢአታችን ነው። ቤተ ክርስቲያን ትልቅ ስራ አላት። ትልቅ ስራ ትልቅ ኃላፊነት አላት። ይሄ ትልቁ ስራና ትልቁ ኃላፊነቷ የሰዎች ኃጢአት በክርስቶስ እንደሚነሳ፣ በክርስቶስ እንደሚወገድ፣ በክርስቶስ ብቻ ከሰዎች ላይ ተነስቶ ሰዎች በክርስቶስ ብቻ እፎይ ሊሉ እንደሚችሉ የመናገር ተልእኮ ነው ያላት። ቤተ ክርስቲያን የመጨፈር ተልእኮ የላትም። ግን ብቃት አለው ወይ? ጌታ ኢየሱስ ተመልከቱ፣ ብቃቱን ሲናገር ቁጥር አምስትን ተመልከቱ እሱም የእኛን ኃጢአቶች ለመውሰድ ተገልጦ እንደነበረ እናንተ ታውቃላችሁ ብሎ ብቃቱን ሲናገር በሱም ምን የለም ይላል ኃጢአት የለም ይላል እኛ ከሰዎች ላይ ሀጢአት የማንሳት ብቃት የለንም ምክንያቱም እኛ ሀጢአት አለብን ጌታ ኢየሱስ ክርስቶስ ግን ብቃቱ በሱ ሀጢአት የለም የሰውን ስጋ ነው ለብሶ የተወለደው ግን ሀጢአት የለበትም በሱ ሀጢአት የለም ኃጢአትን የሚወስድ ኃጢአት የሌለበት በኃጢአት የማይካሰስ የማይከሰስ በኃጢአት የማይነቀፍ በኃጢአት በምንም አይነት ምክንያት የማይጠረጠር ብቻ ነው፣ እሱም ጌታችን ኢየሱስ ነው። መጽሐፍ ቅዱስ ስለ መላእክት ሲናገር መላእክትም በፊቱ ምን ይከሳቸዋል ብሎ ይናገራል። ስንፍና ይከሳቸዋል ይላል መላእክት የእኛን ኃጢአት ለማስወገድ ብቃት የላቸው። ጌታችን ኢየሱስ ክርስቶስ ብቻ ነው ብቃት ያለው። ስለዚህ እሱ ኃጢአት የለበትም፣ ንጹህ ነው፣ ቅዱስ ነው። የእሱ ደም ከዚህ የተነሳ ከኃጢአት ሁሉ የሚያነጻ ነው። እሱ ምንም ኃጢአት የሌለበት በመሆኑ በመስቀል ላይ ሊሰቀልልን ችሎ ነበር። ምንም ኃጢአት ስላልነበረበት የሱ መስዋዕትነት ፍጹም ማዳን የሚችል መስዋዕትነት ነው። የሚገርም ነው። ስለዚህ እኛ ምንድን ነው ማድረግ ያለብን? ምንድን ነው ማድረግ ያለብን? በሃይማኖተኝነት መዳን አንችልም። የሆነ የሃይማኖት ተከታይ ባፕቲስት ስለምንመጣ አንድንም፣ ወይም ካሪዝማቲኮች ጋር ስለምንሄድ አንድንም። የምንድነው በማን ብቻ ነው? በክርስቶስ ኢየሱስ ስራ ብቻ ነው። ስለዚህ ኃጢአታችንን ተናዘን እሱ የሰራውን ስራ መቀበል ብቻ ነው የሚያድነን። ከትናንት ወዲያ በሬዲዮ አገለግል ነበር እና አንዲት ሴት ከካናዳ ገብታ አባቴ 81 አመቱ አመቱን ሆስፒታል ነው ያለው እና ጌታን ተቀበል ብዬው፣ እሺ ብሎኛል። ምን ብዬ ልጸልይለት ብላ ጠየቀች። ጥሩ ጥያቄ ነው። እግዚአብሔር ይባርክሽ። ጥሩ ድፍረት ነው ያገኘሽው። እና ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን አንብቢላቸውና ጌታ ኢየሱስ ክርስቶስን እሱ በመስቀል ላይ ተሰቅሎ የሰራውን ስራ ተቀብለው በእሱ ላይ እምነታቸውን ቢያደርጉ ከእግዚአብሔር ጋር ይታረቃሉ፣ በሩ ይከፈታል፣ ወደ መንግስተ ሰማይ ይገባሉ፣ ለዘላለም እናገኛቸዋለን ብዬ ነገርኳት። ይሄ ነው መንገዱ፣ ጌታ ኢየሱስ ክርስቶስ የሰራውን ስራ አምኖ መቀበል ነው። ከሱች ይቅርታ ምሕረት ለመቀበል መቅረብ አለብን ማረኝ ይቅር በለኝ እያል ኃጢአታችንን መናዘዝና እሱ በመስቀል ላይ በሰራው ስራ ላይ ማረፍ አለብን። ያን ጊዜ ልባችን ይለወጣል፣ ነፍሳችን ይታደሳል፣ ደስታና ሰላም በውስጣችን ይፈሳል። የደህንነት ድምፅ በውስጣችን እንሰማለን። ያን ጊዜ ባለፈው ሳምንት አንብቤላችኋለሁ ሮሜ 8 ቁጥር 16 ያ መንፈስ ራሱ ከመንፈሳችን ጋር የእግዚአብሔር ልጆች መሆናችንን ይመሰክርልናል። ያን ጊዜ የደህንነት ኃይል በውስጣችን ይፈሳል። እግዚአብሔር ይመስገን። ማድረግ ያለብን ነገር በሱ ማመን ነው። በሰዎች መካከል ያለው ልዩነት ተናግሬ እጨርሳለሁ። ቁጥር ስድስት እና ቁጥር ሰባት ይሄ የዮሐንስ መልእክት ምዕራፍ ሶስት ላይ ምን የሚል ቃል አለው? በሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትንም የሚያደርግ ሁሉ እሱን አላየውም እንዲሁም እሱን አያውቀውም። ብሎ ልጆች ሆይ ማንም ሰው አያስታችሁ፣ እሱ ጻድቅ እንደሆነ ጽድቅን የሚያደርግ እሱ ጻድቅ ነው ብሎ ይደመድማል። ይሄ ሁለተኛው የአንደኛው ዮሐንስ ምዕራፍ ሶስት ክፍል ከቁጥር አራት እስከ አስራ ሰባት ላይ ሁለት አይነት ሰዎች አሉ ይለናል። በሱ የሚኖሩና በሱ የማይኖሩ ሰዎች አሉ። በሱ የማይኖሩ በሱ እንደሚኖሩ እያሰቡ በእግዚአብሔር ሕዝብ መካከል የሚመላለሱ ሰዎች አሉ። በሱ የሚኖሩና በሱ የሚኖሩ እውነተኛ በሱ የሚኖሩ ሰዎች አሉ። ተመልከቱ የሚናገረውን። በሱ የሚኖር ሁሉ በሱ የሚኖሩ ሰዎች ሀጢአትን አያደርግም ብሎ ይናገራል። በጌታ በኢየሱስ ክርስቶስ የሚኖሩ ከጌታ ከኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ከመኖራቸው የተነሳ ሀጢአት የማድረግ ኃይል ከውስጣቸው እንደ ሰም ቀልጦ ኃጢአት የማያደርግ ችሎታ እና ኃይል ይኖራቸዋል እና ኃጢአት የሚያደርጉ አሉ። ኃጢአትን የሚያደርጉ ሁሉ ብሎ በእሱ ስለማይኖር እሱን አላየውም፣ እሱን አላወቀውም ብሎ ነው የሚናገረው። አሁን ሰዎችን እንደዚህ ማየት ትችላላቸው። ኃጢአትን የሚያደርጉ ሰዎች ጌታ ኢየሱስን አላዩትም በእምነት እና በመንፈስ እንዲሁም እሱን አላወቁትም በህይወታቸው ስራ አልሰራም ስለዚህ አሁንም ኃጢአት እያደረጉ ነው ያሉት። ሁለት አይነት ሰዎች ነው ያሉት፣ በሱ የሚኖሩ በሱ ማይኖሩ። በሱ የሚኖሩ ኃጢአት አያደርጉም። በሱ የማይኖሩ እሱን አያውቁትም፣ እሱን አላዩትም፣ ኃጢአት ያደርጋሉ። የክርስቲያኖች በረከት እዚህ ጋር ታያላችሁ። በሱ በመኖራችን ኃጢአትን መጸየፋችን ነው። በሱ በመኖራችን የትልቅ በረከት ውስጥ ነው ያለ ነው። በሱ በመኖራችን ቅዱሳን እንሆናለን። በሱ በመኖራችን ያለ ጥርጥር ህይወታችን እግዚአብሔርን እየመሰለ ያድጋል። ኃጢአትን እንቢ እንላለን። አንድ ምሳሌ ብናገር ጥሩ ነው። በዳንኤል ትንቢት ላይ ዳንኤል እና ሶስቱ ጓደኞቹ ሁለት ጊዜ የዩኒቨርሲቲ ተማሪዎች ሆነው ገና ወጣቶች ከለዳውያን ባቢሎን ውስጥ ሆነው የናቡከደነጹር መንግስት ውስጥ ከፍተኛ ቦታ ተሰጥቷቸው የናቡከደነጾር ዩኒቨርሲቲ ውስጥ እየተማሩ ያሉ የሚበላው ምግብ እንደሚያረክስ አሰቡ። ይህ ምግብ ያረክሳል፣ ስለዚህ ምግብ አንበላም ብለው ለምግብ አስተናባሪው ነገሩት እና ፈትነን እኛ ጥራጥሬ ብቻ እንብላ ተብለው ለአስር ቀን ተፈተኑ። ፈተናውን አለፉ። ፊታቸው ደምቆ ታየ። በቃ እነዚህ ልጆች ጥራጥሬ ይብሉ የንጉሱን እርድ ምናምን አይ ብሉ ተብሎ ተወሰነ። በቃ ኖሩ። ከዛ ከጥቂት ዓመት በኋላ እንደገና ናቡከደነጾር ትልቅ ጣዖት የወርቅ ምስል አቁሞ ለዚህ ምስል የማይሰግድ ሰው በሙሉ የእሳት እቶን ተዘጋጅቶ ትልቅ እሳት ተዘጋጅቶ እዛ ውስጥ ይጣላል ተብሎ ተወስኖ እያለ ሶስቱ ዳዊ ዳንኤል የት እንዳለ በዛን ጊዜ አይታወቅም። ሶስቱ አንሰግድም አሉ። አንተ ንጉሱ፣ ራሱ እወቅ። እኛ አምላካችን እግዚአብሔር ነው የሚሰገድለት። ለዚህ ምስል አንሰግድም። ባህድንን እንኳን ከአንተ ሰት አንሰግድም። በሱ የሚኖር ሰው ልክ እንዲህ ነው የሚሆነው። ባህድነኝም እንኳን እሱን ስለማቀው ለዓለምና ለኃጢአት ጉልበቴን አላምብረክክም ብሎ ኃጢአትን እምቢ ይላል። ግን ይተዋሉ፣ ይረሳሉ፣ ይጣላሉ። እንደዚህ አይነቱ ሰው ልብ አድርጉ። እንደዚህ አይነት ሰዎች ተጥለው አያውቁም። እሳት ውስጥ ተጥለው ራሱ እግዚአብሔር ያመኑት እግዚአብሔር ለጣዖት አንሰግድም ለእሱ መስገዳችንን ትተን ያሉለት እግዚአብሔር እሳት ውስጥ ተገልጦ ለዓለም ሁሉ እንዲታይ ራሱን አድርጓል። እግዚአብሔር ይመስገን። እናንተስ በሱ ኖራለሁ ብላችሁ ኃጢአትን ከሚያደርጉ የተለያችሁ ናችሁ ወይ? እናንተ እሱን አይታችሁታሉ በእምነት ታውቁታላችሁ ጌታን በጭራሽ ያላወቁና ያላዩ ፍቅሩን ያልቀመሱ በእሱ አይኖሩም እሱንም አላወቁትም እናንተስ ይህን ጥያቄ ከጠየቅኩ በኋላ ማስጠንቀቂያውን ላንብብላችሁ ዮሐንስ ቁጥር ሰባት ላይ ሲመጣ ልጆች ሆይ ብሎ እኔና እናንተን ጠርቶ ማንም ሰው አያስታችሁ እሱ ጻድቅ እንደሆነ ጽድቅ የሚያደርግ እሱ ጻድቅ ነው ብሎ ጌታ ኢየሱስ ክርስቶስ ጻድቅ ነው። እናንተም ጽድቅን እያደረጋችሁ የምትመላለሱ ከሆነ ጻድቃን ናችሁ። እንደዚህ ናችሁ ወይ? ትልቁ ጠላታችሁ ኃጢአት ነው። አሁን እዚህ ጋር እየተናገረ ያለው ስለ ኃጢአት ነው። ትልቁ ጠላታችን ኃጢአት ነው። ኃጢአት በህይወታችን ስር እየሰደደ ከሄደ ከእግዚአብሔር ይለየናል። አካላዊ አእምሯዊ እና ስሜታዊ መንፈሳዊ ስቃይ ውስጥ ይከተናል። ኃጢአትን እንጥላ፣ ኃጢአትን እንጸየፍ፣ ወደ እግዚአብሔር እንጠጋ፣ በእግዚአብሔር እንታመን። ከኃጢአት በላይ የሚያኖር ጸጋ እና ኃይል ይሰጠናል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ስለ ቃሉ የተመሰገነ ይሁን። የመጨረሻውን ዝማሬ እንዘምርና እንጨርሳለን። የመጨረሻው ዝማሬያችን ቁጥር ሰባት ነው። ናንሲ ወደዚህ መታ። ቁጥር ሰባትን እንዘምራለን። ሰላም አለኝ ሰላም አለኝ በልቤ ቅዱስ ቃሉን አንብቤ ሰላም አለኝ ሰላም አለኝ ሰላም አለኝ በልቤ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ ስሞት ወደ ጌታ ሄዳለሁ በኢየሱስ ደም በኢየሱስ ደም ታጠበልኝ ኃጢአቴ ኃጢአቴ ተለወጠ ሕይወቴ እጸናለሁ ስሞት ወደ ጌታ ሄዳለሁ እረፍታለኝ እረፍታለኝ እረፍታለኝ በኢየሱስ በኢየሱስ የማይጠፋ ደስታ የማይናወት ተስፋ በሕይወቴ በጣም ተስፋፋ። ተለወጥኩኝ ተለወጥኩኝ ተለወጥኩኝ በኢየሱስ በኢየሱስ። አዲስ ፍጥረት ሆኛለሁ መንፈሱን አግኝቻለሁ። ስሞት ወደ ጌታ ሄዳለሁ። ሀዘን የለም ጭንቀት የለም፣ ፍርሃት ጠፍቷል። ከልቤ ከልቤ መንፈሱ ያጽናናኛል፣ በደስታ ሞልቶኛል። ጌታዙ ትሪ ጠብቀኛል። ላመስግነው ላመስግነው ላመስግነው ጌታዬን ጌታዬን በመስቀል ተሰቃይቶ ከፈለልኝ ዕዳዬን። ክብር፣ ክብር ለስሙ ይሁን። አምላካችን መጠጊያችንና ሕይወታችን እግዚአብሔር ዛሬ ደግሞ የሰዎች ልጆች የእኛም ሁሉ ጠላት ስለሆነው በራሳችን ውስጥ ስላለው ነገር ግን አንተ ልትወስደው ስለተገለጥክበት ስለ ኃጢአት ስለተናገርከን ስላስጠነቀቅከን እናመሰግንሃለን። ጌታ ሆይ ኃጢአትን እንድንጸየፍ በአንተ ላይ እንድንተወው አንተ ደግሞ ከኛ ላይ እንድታነሳው በጌታ በኢየሱስ ስም እንለምናሃለን። ህብረታችን ካንተ ጋር እንጂ ከኃጢአት ጋር እንዳይሆን አቤቱ፣ በጌታ በኢየሱስ ስም አንተ በጸጋና በኃይልህ እርዳን። እያንዳንዳችንን ተመልከተን፣ ለጥያቄዎቻችን ሁሉ መልስ ስጠን። የታመሙትን እባክህ ፈውስ ልዩ ልዩ ጥያቄ እና የሚያስጨንቅ ሀሳብ ያለባቸውን ከሀሳባቸውና ከጥያቄያቸው አንተ እረፍት እንድትሰጣቸው ጥያቄያቸው እንድትመልስ እንማጸናሃለን። እዚህ መኖር ተገብታቸው የሌሉትን ሁሉ በያሉበት አስባቸው። ተመስገን፣ ከፍ ከፍ በል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።